የአልሸባብ ተዋጊዎች ሁለት መሪዎቻቸውን መግደላቸውን የአማጺው ቡድን ቃል አቀባይ ከትናንት በስቲያ አስታውቋል። ከተገደሉት አንደኛው የነበረበትን ለጠቆመ የአምስት ሚሊዮን ዶላር ጉርሻ በዩናይትድ ስቴትስ መንግስት ታውጆበት ነበር። የሶማሊ ዝግጅት ክፍላችን ባልደረባ ሐሩን ማሩፍ ያጠናቀረው ዘገባለ ሰለሞን አባተ ያቀርበዋል። አብዱልአዚዝ አቡ ሙስአብ ባሰራጨው የድምፅ መልእክት የሙጃሂዲኑ ታጣቂዎች በመካከላቸው መከፋፈልን ለመፍጠር ይጥሩ ነበሩ ባሏቸው አባሎቻቸው ላይ ዘመቻ ካካሄዱ በኋላ የተወሰኑትን በቁጥጥር ስር መዋላቸውንና አንዳንዶቹ ደግሞ እጅ ለመስጠት አሻፈረኝ ማለታቸውን አመልክቷል። ሁለቱ እጃቸውን እንዲሰጡ ሲጠየቁ አሻፈረን ብለው አንገራገሩ፣ በተኩስ መካከል ተገደሉ። አምላክ ነፍሳቸውን ይማርና በገነት ያስቀምጥ። ሐሳቡ እነርሱን ለመግደል አልነበረም፣ በቁጥጥር ሥር አውለን እስልምና ችሎት ፊት ልናቀርባቸው ነበር ነው የሚለው የአልሻባቡ ቃል አቀባይ አብዱል አዚዝ በሶማልኛ ያሰራጨው መልእክት። ሰዎቹ የተገደሉት ከሞቃዲሹ 350 ኪሎ ሜትር በስተደቡብ በምትገኝ ብራቫ የምትባል ከተማ ውስጥ እንደሆነ ታውቋል። የተገደሉት ሰዎች እነማን እንደሆኑ የአልሻባብ ቃል አቀባይ አልተናገረም። ይሁን እንጂ የቪኦኤ የሶማልኛ አገልግሎት የተለያዩ ቅርበት ያላቸው ምንጮችን አነጋግሮ ኢብራሂም ሐጂ ጃማ ወይም ኢብራሂም አላፍጋን ወይም በተቀጥያ መጠሪያው አቡባካር አልዛይሊ እየተባለ ይጠራ የነበረውና ሼህ አብዱልሐሚድ ሐሺ ኦልሃዬ ወይም በቅጽል ሙዓሊም ቡርሃን መሆናቸውን አረጋግጧል። መሪዎቹ የተገደሉት ሰኔ ዐሥራ ሁለት እንደነበረም የቪኦኤ ምንጮችን የጠቀሰው የሶማልኛ አገልግሎት ዘገባ አመልክቷል። የአልሻባብ ምንጮች እንደሚሉት አላፍጋን የተገደለው ከመስጂድ እየወጣ ሳለ በተተኮሰበት ተርታ ጥይት ሲሆን ሞዓሊም ቡርሃን የተገደለው ከቤቱ ተይዞ ከተወሰደ በኋላ ነው። ሌሎችም ተኩሶች የተሰሙ እንደነበረ ቢታወቅም የደረሰ ጉዳት ወይም ጥፋት ይኑር አይኑር ለጊዜው የተሰማ ነገር የለም። ይህ አጋጣሚ ከተፈጠረ ከሁለት ቀናት በኋላ ለተገደሉት ሁለት ሰዎች የቅርብ ወዳጅ እንደነበረ የሚነገረው ዋነኛው የአልሻባብ መሪ ሼክ ሐሰን ዳሂር አወይስ ከአካባቢው በጀልባ መለጠ በኋላ ማዕከላዊ ሶማሊያ ውስጥ ተይዞ እጁ ለመንግስት መሰጠቱ ይታወቃል። ከተገደሉት አንዱ ኢብራሂም አላፍጋን በአልሻባብ ውስጥ በርካታ የስልጣን ቦታዎች የነበሩት ሲሆን የቡድኑ ምክትል መሪ፣ የገንዘብ መምሪያው ኃላፊና የኪስማዮ ገዢ ሆኖም ሰርቷል። ተይዘው ለፍርድ እንዲቀርቡ ያሉበትን መረጃ ለሚሰጥ በእያንዳንዳቸው ራስ የአምስት ሚሊዮን ዶላር ጉርሻ እንደምትሰጥ ዩናይትድ ስቴትስ ማስታወቂያ ካወጣችባቸው ሰባት የአልሻባብ መሪዎች አላፍጋን አንዱ ነው። አልአፍጋን ዩናይትድ ስቴትስ ቨርጂኒያ ውስጥ ይኖር የነበረ ሲሆን በአውሮፓውያኑ የዘመን አቆጣጠር በ1980ዎቹ ውስጥ ከሙጃሂዲን ጎን ተሰልፎ ለመዋጋት ወደ አፍጋኒስታን መሄዱን እና በ1991 ዓ ም የሶማሊያ ማዕከላዊ መንግስት ሲወድቅና ስርዓተ መንግስቱ ሲፈራርስ እጅግ የከፋ አይነት ጂሃድ ወደ ሶማሊያ ማስገባቱና ሶማሊያ ውስጥ የመጀመሪያውን የጂሃድ ማሰልጠኛ ሰፈር ማቋቋሙን ዘገባዎች ይጠቁማሉ። አልአፍጋን ከአልቃይዳው መስራችና መሪ ኦሳማ ቢንላደን ጋርም ብዙ ግንኙነቶችና ንግግሮች እንደነበሩት ቢንላደን ቢንላደን በ2011 ዓ ም ከተገደለ በኋላ አልአፍጋን ሲናገር ይሰማ እንደነበር ታውቋል። ሌላው ተገዳይ ሞዓሊም ቡርሃን አልሻባብ ውስጥ ዋነኛ የሚባል የሃይማኖት ሊቅና የቡድኑ የመማክርት ምክር ቤት አባል እንደነበረ ተገልጿል።